የኦሮሞ ፌዴራሊስት ኮንግሬስ መሪ ዶክተር መረራ ጉዲና ወዲህ ወደ ዩናይትድ ስቴትስ ሊያደርጉ የነበረው ጉዟቸው ፓስፖርታቸው ላይ ተገኘ በተባለ ችግር መሰናከሉን ተናግረዋል። ችግሩ እስከ ዛሬው እለት መፍትሄ እንዳላገኘም ገልጸዋል። መለስካቸው አምሃ ከአዲስ አበባ ተከታዩን ልኳል። ቪዥን ኢትዮጵያ በተሰኘ ድርጅት ተጋብዘው ከትናንት በስቲያ ወደ ዩናይትድ ስቴትስ ኦፍ አሜሪካ ለመጓዝ ቦሌ ዓለም አቀፍ አውሮፕላን ማረፊያ ደርሰው ዕቃቸውም ተጭኖ እንደነበረ የኦሮሞ ፌዴራልስ ኮንግረስ መሪ ዶክተር መረራ ጉዲና ይናገራሉ። ይሁንና የደህንነት ይለፍ ላይ እንደ ደረሱ እንደ ማንኛውም መንገደኛ ፓስፖርታቸውን ሰጥተው ሲጠብቁ የደህንነት ይለፍ ሠራተኛው በፓስፖርት ላይ ያለውን ቁጥር መሳሪያችን ለማንበብ አልቻለምና መሄዳችንም ብሎኛል ሲሉ ዶክተር መረራ ለቪኦኤ ዛሬ በስልክ ተናግረዋል። ዶክተር መረራ አክለው እንዳብራሩት እንዲህ ያለ አጋጣሚ ባለፉት ሰላሳ ዓመታት በላይ ለሚሆን ጊዜ ስወጣ ስገባ ስላላጋጠመኝ በእጅጉ ተገርሜ እንዴት እንደዚህ የሆነ ብዬ ማብራሪያ ብጠይቅ ፓስፖርትህን የሆነ ኬሚካል ነክቶት ሊሆን ይችላልና ኢሚግሬሽን እንደገና መጠየቅ አለብህ ተብያለሁ ብለዋል። ዶክተር መረራ ጉዲና በተባሉት መሰረት ኢሚግሬሽን ለሚመለከተው ክፍል ያመለከቱ መሆናቸውንና እስከ ዛሬ ሁለት ድረስም ኃላፊው አልገቡም ወይንም ስብሰባ ላይ ናቸው የሚል መልስ እየተሰጣቸው ጉዳዩ በእንጥልጥል እንደሚገኝ ተናግረዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ